ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል በአንድ ነገር አለመግባባትና አለመስማማት ግዴታ አንድ መሆን የለባቸውም ግን ልዩነታችንን እንኳን ተከባብረን ኦኬ፣ ያንተ ምርጫ ይሄ ነው፣ የኔ ምርጫ ይሄ ነው፣ ሁላችንም መንገዳችን ይዘን ግን በጋራ እንሄዳለን የሚለውን ነገር አለማየት፣ ሀና በርሷን የሰማናት በሰዎች መካከል የበለጠ መግባባት እንዲፈጠር የውይይት ባህል እንዲዳብር የሚያግዝ የጨዋታ ካርድ ያዘጋጀች ወጣት ናት። በተያያዥ ጉዳዮች ላይ ሀሳቧን በምሽቱ ታጋራናለች። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩመራለው ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ትዳር ተጣማሪዎች ብሎም በማህበረሰብ ውስጥ ግልጽ ውይይት እንዲዳብር ለማገዝ ያለመ የጨዋታ ካርድ ይፋ ከሆነ ሰነባብቷል። የወጣት ሀና በርሷ የፈጠራ ውጤት የሆነው ይሄ የጨዋታ ካርድ ከሰባ በላይ ጥያቄዎችን የያዘ ሲሆን ሰዎች ለጥያቄዎቹ የሚሰጡትን መልስ ተከትሎ የበለጠ እንዲተዋወቁና እንዲረዳዱ ለማዳበር እገዛ እንደሚያደርግም ወጣቷ ለጋቢና ቪኦኤ ተናግራለች። አስቀድማ ስለ ውይይቱ ካርታ ምንነት ትነግረናለች። በጣም አመሰግናለሁ ይህ እድል ስለሰጠኝ። ሀናው በርሶ እባላለሁ። ያመጣሁት ምርት ያመጣሁት ፕሮዳክት ምንድን ነው? ውይይት የአማርኛ ካርታ ነው። ይህም ደግሞ በአይነቱ የመጀመሪያው እና ልዩ ቢሆንም ሰዎች ከምናውቀው ካርታ ከተለመደው በቁጥር በፊደል መጥቶ ከምንጫወትበት ካርታ ለየት ያለ ካርታ ነው። ያም ደግሞ ምንድን ነው? እዚህ ጋር እንደምናየው ሁለት ፕሮጀክቶች ናቸው። እዚጋ ሪሌሽንሽፕ ላይ የሚያተኩር እና ሰዎች ደግሞ በጋራ ተሰብስበው ሲቀመጡ የሚያወሩበት ነው። ይህ ማለት ምንድን ነው? ሪሌሽንሽፕ ላይ ዛሬ ላይ አደለም የጀመርነው። የሚጀመረው አዲሱ ሪሌሽንሽፕ ትዳር much oh. out የቀለለበት እንጂ መቆየው አይደለም። ና በደንብ ካሰብ ነው ሰዎች ከተነጋገሩ ዘጠና ፐርሰንት ፕሮብለሞቻቸውን መፍታት ይችላሉ ብለን እናምናለን ብዬ አስባለሁ። ሁላችንም ና ያለ ያለመነጋገር ነው ነገሮችን አስቀምጠን አስቀምጠን አስቀምጠን መጨረሻ ላይ እንዲያርገህኝ እንዲያርገህኝ እንዲያርገሽኝ እንዲያርገሽኝ ተባብለው እንዳይገናኙ እንኳን ተቃቂመው ይለያያሉ። ና ያንን ለማስወገድ እንደ ጀማሪ ኔ ሀሳቦቹ በዚህ ሊሚትድ ናቸው እያልኩኝ አይደለም ግን የሪሌሽንሽ ሰባ ሁለት ሀሳቦችን ሰባ ሁለት ካርታዎችን የያዘ ቦክስ ነው። ሁለተኛው ፕሮጀክት ደግሞ ሁለተኛው ካርድ ደግሞ ምንድነው ሰዎች በግሩፕ በዓል አለ በተለይ ከኮቪድ በኋላ ሰው ጋር ተሰብስበን አንድ ላይ ማሳለፍ ለምደናል እና ያንን ነገር ስንሰበሰብ ማን ብዙ ጊዜ የሚያጋጩንን ነገሮች ወር ደግሞ ሴንስቲቭ የሆኑ ኢሹዎችን ፖለቲካ፣ ሃይማኖት እንደዚህ አይነት ነገሮችን ስናነሳ ሁላችንም አንድ ላይ ማንሳተፍባቸው ነገሮች ሊሆኑ ይችላሉ። እነዚህ ጥያቄዎች ግን የያዙት ምንድነው ሴልፍ ዴቨሎፕመንት ኦር ደግሞ የልጅነት የምናስበው እናልፈዋለን። ዛሬ ላይ እንቆምበታለን ያልነው ነገር ግን ዛሬ ላይ ስናየው በብዙ ነገር ተሻሽለንና አድገን የመጣንባቸው ሁኔታዎች አሉና እነሱ አይነት ጥያቄዎችን የሚያካትቷሉ። ይህን ነገር ወደ ሕዝብ አምጥቼ ሕዝብ እንዲጠቀምበት ማድረግ እፈልጋለሁ ወይ ማድረግ አለብኝ። እንድት ያደረገሽ የገፋፋሽ ጉዳይ ምን ነበረ? ሁልጊዜ የምናገረው ነገር ነው። ያንን የገፋፋኝ ነገር ችግሩ መኖሩ ነው። ችግሩ የሁላችንም ቤት አንኳኩቷል። ሪሌሽንሽፕን አይተነዋል። የሰዎችን አለመግባቡ አለ በአንድ ነገር አለመግባባትና ና አለመስማማት ግዴታ አንድ መሆን የለባቸውም። ግን ልዩነታችንን እንኳን ተከባብረን ኦኬ፣ አንተ ምርጫ ይሄ ነው የኔ ምርጫ ይሄ ነው፣ ሁላችንም መንገዳችን ይዘን ግን በጋራ እንሄዳለን የሚለውን ነገር አለማየት በአብዛኛዎቻችንን እኔ አሁን ቲክቶክ ላይ ያለሁኝ ላይቭ ሰራለው ና በምሰራ ሰዓት ሰዎች ሲናገሩ፣ እስቲ ስለ እነሱ እንኳን ተናገሩ ስል በአብዛኛው ሰዎች ሀሳብ ሰጥቼ ባለፈው እኔ ትናንት ላይ ያላወቅኩት ዛሬ ላይ ግን ያወቅኩትኝ ኮንፊደንሴን ነው። ይሄን ነው ስል ሰዎች ሀሳባቸውን ሲሰጡ ፒፕል ፕሌዘር ነበርኩኝ ይላሉ። ለምሳሌ ሰዎችን ይከተሉ ነበር ማስደሰት፣ በቃ ቅድሚያ የምሰጠው እነሱ መሄድ እያልፈለጉ በዚህ ሀገር ስነግረ ክለብ መውጣት እያልፈለገች፣ ሻማ ጨስ እያልፈለገች፣ አለመሄድ እየፈለገች ግን ደግሞ ጓደኞቿን የምታጣ የመሰላት ያንን ነገር ክሊር አድርገው አውርተው ተገላልጸው ፍላጎቷን ባለመግለጿ ግን ትሄድ ነበረ የሆነ ሰአት ቆማ እስክታስተውልና ያን ያለን ሞመንት እስክታቀውና እንትን እስክ ለምን እስከዛ ድረስ ጊዜ ይፈጅብናል። ለምን አንነጋገርም? እንደ ጌም አድርገን ቀላል አድርገን በሪሌሽንሽፕን ብታየው ዛሬ ላናግር እፈልጋለሁ ሲባል አንድ ሰው ራሱን አዘጋጅቶ ነው የሚጠብቁ ምን ሊባል ነው ምናምን ተብሎ ሊጣላ ነው ተዘጋጅቶ የሚመጣው ሊጣላም ባይሆን አትሊስት ዲፌንድ ሊያደርግ ነው ተዘጋጅቶ የሚመጣው ግን እንደ ጌም ካርታ አድርገን ስታስበው ምን እንደምትስብ እራሱ አታቀውም። የሚመጣው ካርድ ነው የሚያዋራህና ሳታስበው ነው የምታወራው። ያ ደግሞ ትክክለኛ ነገርህን ያመጣል ብዬ አስባለሁ እኔ ያንን አምኜ ነውና ለጥያቄ ፕሮብለም መኖሩ ነው ችግሩ መኖሩ ይህንን ነገር እንድሰራ አድርጎኛል። እንግዲህ ለሁለት አይነት አገልግሎት የሚውሉ የጨዋታ ካርዶችን ነው ያዘጋጀችው በሰዎች መካከል መልካም ግንኙነት ተግባቦት እንዲበረታ ለማድረግ አላማ እንዳላቸው ነገረችናል ያካትትቻቸው ጥያቄዎች ምን አይነት ጥያቄዎች ናቸው ውይይት የሚጋብዙ መሆናቸውን በምንድን ነው የምትመዝኘው ያካተትኳቸው ጥያቄዎች በእርግጥም ከተለያዩ ሰዎች የተሰበሰቡ ናቸው ለምሳሌ አንድ ሴናሪዮ ስነግርህ አንድ ጓደኛ አግብቶ ካየሁት ሁለት አመት የሆነኛል ግን ተመልሼ መጥቼ አግኝቼው ባለቤት እንዴት ናት ስለው ተለያይተናል እኮ አለኝ እና እንደዚህ እንደዚህ አይነት ያጋጠሙኝን ገጠመኞች ጽፌ ይሰጥቻቸዋለሁ። እነሱ ጥያቄዎቻቸውን ምንድን ነበረ? ዛሬ ላይ ስታስበው ትዳርህን ሴቭ ቢያደርግልኝ ብለህ ያሰብከው ነገር ቫሊዋችንን አልተዋወቅንም ነበር። የፋሚሊ ቫሊዩ ነው ትልቁ ነገር ለኛ። እንደሱ አይነት ሀሳቦች አሁን እዚህ ውስጥ አሉ። ከኢንትሮዳክሽን ይጀምራል ምል የመጀመሪያ ዴት ሲደራረጉ፣ ሪሌሽንሽፕ ውስጥ ያሉ፣ ትዳር ውስጥ ያሉ መጀመሪያ ሲተዋወቁ ምንድን ነው ቫሊዩ ማድረግ ያለባቸው፣ መሀል ላይ ሆነው ምንድን ነው ማወቅ ያለባቸው ትዳርስ። እነዚህ በሶስት ከፋፍዬ ለተለያዩ ሰዎች ኮሽነር ሰጥቼ እነሱ ሲመልሱልኝ ከዚያ ያዘጋጀዋቸው ሀሳቦች ናቸው። ከነሱ ያንን ምልክ ደግሞ አሁንም ደግሞ የሚናገረው አለው ኢሾቹ መሆኑ ሀሳቦቹ በዚህ ሰባ ሁለት ካርታዎች ሊሚትድ አይደሉም። እስቲል ይጨምራሉ፣ እስቲል ይሄዳሉ። እነኚህ ግን እንደ መነሻ ሀሳብ ይሆናሉ፣ እንደ መነሻ ያወያያሉ፣ ያነጋግራሉ ነው እና የብዙዎቹ ሰዎች ተሳትፎ አለበት። ስለዛም ጀነራሉ ይሄ አብዛኛውን ይወክላል ብዬ አስባለሁ። አሁን እንግዲህ ተሰባዊና ደግሞ በግንኙነት ውስጥ ያሉ ሰዎች ሊያዳብሩት የሚገባውን ውይይት የሚያጠናክሩ አይነት ጥያቄዎችን የያዘ የጨዋታ ካርታ ይፈልገሻል። የመጪ ጊዜ እቅደሽ ምንድን ነው የሚሆነው? በሌሎች ጉዳዮች ላይ እንዲህ ውይይትና ንግግር የሚጋብዙ ነገሮችን ለመስራት ያለሽ እቅድ ምንድን ነው? የመጀመሪያው ጥያቄ አብረሽ። ደግሞ ኢትዮጵያ እንደምታውቂው የብዙ ግጭቶች የተንሰራፋባት ሀገር ሆናለች። እንዲህ ያለው ውይይትና ንግግር ሊቀርፉ የሚችለው ምን ፋይዳ አለው ብለሽ ታስቢያለሽ? ስለጠየከኝ በጣም አመሰግናለሁ። አጋጣሚውን እየፈለግኩ ነበር። ለነግርክ የነበረው ቀጣይ የምመጣበትን ፕሮጀክት ስነግር፣ ስራው ኦልሬዲ ተጀምሯል። ኦልሞስት መገባደዱ ላይ ነው። ይህንንም ኮሽነር እየጠበኩ ስለሆነ ነው መልሳቸውን እየጠበኩ ስለሆነ ነው። በቲኔጀር ልጆችና በወላጆች መሀል ነው እየሰራው ያለሁት። ያ ማለት ምንድነው፣ ልጆች የሆነ እድሜ ላይ ሲደርሱ ወላጆችም ታይማቸውን ይሄ ኢንዲቪል ግለኝነት ይተዋቸዋል ስፔሱን ሰጥተው እና ወላጆችም ሊነግሯቸው የሚፈልጉት ነገር ይኖራል፣ ግን እርሊ ነው ብለው ያስባሉ። ልጆችም ደግሞ ወላጆችን ሊጠይቁ ፈልገው ግን የሚያሳፍር ነገር ይሆንባቸዋል እና ያው እኩያ ጓደኞቻቸውን ነው የሚጠይቁት። ከነሱ የተሻለ ሀሳብ አይሰጧቸውም፣ ግን ይህንን ካርድ ባዘጋጅ ሁለቱም መደጋገፍ ይችላሉ። ሀሳብ እርግጠኛ ነኝ እናት ለሴት ልጇ ለደረሰች ልጇ ጥሩ ምክር ልትሰጣት ትችላለች። አባት ለደረሰ ልጁ ብዙ አይነት ምክር ሊሰጠው ይችላልና፣ እንዴት ነው እነሱን ልጆች ሼፕ አድርገን የምናወጣው? ያ ነገር ቅድም እንዳልከው ወደ ሀገር ደረጃ የሚመራን አገር ማለት ምንድን ነው ስትል ህዝብ ነው። ህዝብ ደግሞ ከየት መጣ? ከታች ነው የመጣው። እና የመነጋገር ባህሉ በአብዛኛው በእኛ ውስጥ የለም። ከላይ እስከ ታች ከታች ወደ እስከ ላይ ብትሄድ ብዙ የለንም። ባይነኝ ኔ ማለት ነው። ስለዚህ ያንን እያዳበር ነው ከመጣን፣ ዛሬ ላይ የምናየው መጨካከን፣ ዛሬ ላይ የምናየው መከፋፋት፣ ዛሬ ላይ የምናየው የኔ ይበልጣል፣ የኔ ይበልጣል፣ የኔ ከሁሉ በላይ ነው። ያንን ነገር በልዩነት ማመን ስንችል ነው ሰፖርት መደራረግ ስንችል ነው ያንን ነገር ስንግባባ ነው የምናስወግደው። እና ያ ነገር እንግዲህ ቤዝ ነው ብዬ አስባለሁ። ሰዎች መነጋገር መወያየትን ቢለምዱ ዛሬ ላይ ያለንበትን አስከፊ ጊዜ መወጣት እንችላለን። በመዋደድ በመተሳሰብ ድሮም ልዩነታችን ውበታችን እንደሆነው እንደዛው ሆኖ ይቀጥላል ብዬ አስባለሁ። እጅግ በጣም አመሰግናለሁ። እንግዳችን ስለሆንሽ መልካም እድል መኝልሻለሁ፣ ለወደፊቱ ለምትሰሪያቸው ስራዎች። እኔም በጣም አመሰግናለሁ። ከጋቢና ጋር ናችሁ አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ቀጣዩ ዝግጅት ስንሻገር ኢትዮጵያውያንና ትውልድ ኢትዮጵያውያን በብዛት ከሚኖርባቸው የዩናይትድ ስቴትስ ግዛቶች መካከል አንዱ የሜሪላንድ ግዛት ነው። በዚህ ግዛት ውስጥ የሚገኝ ኖርዝ ውድ የተሰኘ ሁለተኛ ደረጃ ትምህርት ቤት ደግሞ በቅርቡ የአማርኛ ቋንቋ ለተማሪዎቹ መስጠት እንደሚጀምር አስታውቋል። ምንም እንኳን በዩናይትድ ስቴትስ በከፍተኛ ደረጃ ትምህርት ቤቶች በዩኒቨርሲቲዎች ማለት ነው የአማርኛና የግዕዝ ቋንቋ ትምህርቶች ቢሰጡም በሁለተኛ ደረጃ ትምህርት ቤቶች ሲሰጥ ግን ይሄ የመጀመሪያው ነው ተብሏል። የደንገረመው የትምህርት ቤቱን አስተዳደር ኃላፊዎች አነጋግራ ተከታዩን አሰናድታለች። በዩናይትድ ስቴትስ እጅግ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልድ ኢትዮጵያውያን ከሚኖሩባቸው አካባቢዎች መካከል ዋነኛው ዋሽንግተን ዲሲና አካባቢው ነው። በተለያዩ ጊዜያቶች የተሰሩ ኢመደበኛ ጥናቶችም ቁጥራቸው ከ200ሺህ የሚልቁ ኢትዮጵያውያን በእነዚህ አካባቢዎች እንደሚኖሩ ያመላክታሉ ይህን ተከትሎም ከዓመታት በፊት የግዛቶቹ አስተዳደሮች ተገልጋዮች የአማርኛ ቋንቋ የትርጉምና የጽሑፍ አገልግሎት እንዲያገኙ አድርገው የነበረ ሲሆን ከሳምንታት ፊት ደግሞ በሜሪላንድ ግዛት ውስጥ ካሉ አራጃዎች መካከል አንዱ የሆነው የመንጎመሪ ካውንቲ ኖርዝውድ ሁለተኛ ደረጃ ትምህርት ቤት ለቀጣይ ዓመት የአማርኛ ቋንቋ ትምህርት እንደ ተጨማሪ ክፍለ ጊዜ እንደሚሰጥ አስታውቋል። ጆን ጋሪክ የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ናቸው። አማርኛን ጨምሮ ሌሎች በአፍሪካ ቀንድ የሚነገሩ ቋንቋዎችን የሚናገሩ ተማሪዎችና ወላጆች ጋር ነው የምንሰራው። እንደ ትምህርት ቤቱ አስተዳደር አማርኛም ሆነ በአፍሪካ ቀንድ የሚነገሩ ሌሎች ቋንቋ ተናጋሪዎች ጋር አብሬ ስሰራ የታዘብኩት ልጆቹ እዚህ የተወለዱ የመጀመሪያ ትውልድ አሊያም ሁለተኛ ትውልድ ሊሆኑ ይችላሉ፣ ነገር ግን አማርኛ አይናገሩም። ስለዚህ ብዙ ጊዜ የምናየው ከወላጆቻቸው ጋር ለመግባባትና ለመነጋገር የሚያስተረጉምላቸው ታላቅ ወንድም ወይንም ልጅ እንዳለ ነው። ይህ እንግዲህ ይታይሽ፣ ከገዛ ወላጆቻቸው ጋር ለመግባባት ማለት ነው። ይህ ማለት በትምህርት ቤታችንና በትምህርት ስርዓታችን ውስጥ ያለ ተግዳሮት እንደሆነ ነው የተገለጸልኝ። ልጆች የቤተሰቦቻቸውን ባህልና ታሪክ ለመማር እድሉ ሊኖራቸው ይገባል። ያ አማርኛ ቋንቋን የማስተማር ሀሳብ የመጀመሩ መነሻ ሊሆን ይችላል። በእርግጥ በአፍሪካ ቀንድ እጅግ ብዙ ቋንቋዎች እንዳሉ እናውቃለን። ነገር ግን ደግሞ አማርኛ ብዙ ተናጋሪዎች እንዳሉትም ተረድተናል። ስለዚህ ከዚያ ነው የጀመርነው። በዚያ ላይ በትምህርት ቤታችን ውስጥ ከእንግሊዝኛና ከስፓኒሽ ቀጥሎ የሚነገረው ቋንቋም አማርኛ ነው። ስለዚህ ይህንን ቋንቋ ማስተማር ተገቢ መሆኑ ግልጽ ነው። የቋንቋ ትምህርቱ ታዲያ የሁለተኛ ደረጃ ተማሪዎቹን ከቤተሰብ ጋር ከማቀራረቡ በተጨማሪም በተማሪዎቹ የከፍተኛ ደረጃ ትምህርት ማመልከቻዎች ላይ ሰፊ ሚና እንደሚኖሩም የኖር ዝውድ ትምህርት ቤት ምክትል አስተዳደር አስተዳደርና የዓለም ቋንቋ ክፍል አስተባባሪ ላሪክሳ አማዶር ይገልጻሉ። በሁሉም ስደተኛ ማህበረሰብ ውስጥ የመጀመሪያ ትውልድ የሆኑ ልጆች የቤተሰባቸው አስተርጓሚ መሆን ኃላፊነት ይጣልባቸዋል። በትምህርት ስርዓት ውስጥም ወላጆቻቸው እንግሊዝኛ ሳይችሉ ቀርተው ልጆቹ ለማስረዳት ሲጠሩ እናያለን። ነገር ግን እነዚህ ልጆች የክህሎት እጥረት አለባቸው፣ ቋንቋውን ሰምተው ቢረዱም የማንበብና የመጻፍ ችግር አለባቸው። ስለዚህ በደንብ የተሟላ የሁለት ቋንቋ ተናጋሪ እንዲሆኑ ስንል ነው ይህንን ትምህርት የጀመር ነው። ይሄ ደግሞ የሜሪላንድ ግዛት ከሚሰጠው የሁለት ቋንቋዎች ምስክር ወረቀት ተጠቃሚ ያደርጋቸዋል። ምንም እንኳን ቋንቋውን ባይማሩም ሁለቱንም ቋንቋዎች ማዳመጥ፣ መናገር፣ ማንበብና መጻፍ ከቻሉ የሁለተኛ ደረጃ መልቀቂያ ዲፕሎማቸው ላይ ይንጸባረቃል። ያ ደግሞ ኮሌጅ እንዲገቡ አንድ የሚያግዛቸው ነጥብ ይሆናል ማለት ነው እኛ ማድረግ የፈለግነው ይህንኑ ነው፣ ለተማሪዎቹ ያንን ማቅለል። በአሁን ሰዓት ለቀጣይ ዓመት ተጨማሪ የአማርኛ ክፍለ ጊዜ መማር የሚፈልጉ ተማሪዎችን መመዝገብን ጨምሮ ሌሎች ቅድመ ዝግጅቶች እየተፈጸመ መሆኑንም የትምህርት ቤቱ አስተዳደሮች ገልጸዋል። ይሁን እንጂ ከዚህ ቀደም በሁለተኛ ደረጃ የአማርኛ ትምህርትን የመስጠት ተሞክሮ አለመኖሩ የትምህርቱን እቅድ የመንደፍ ጉዟቸውን አስቸጋሪ ካደረጉባቸው ነገሮች መካከል መሆናቸውንም አማዶርላ ገልጸዋል። አማዶርላ አያይዘውም ነገር ግን አላማቸው ከቋንቋ እውቀት የላቀ ግብ እንዳለውም ያስረዳሉ። The that, ቅድም እንዳልኩት ብዙዎቹ ስደተኛ ልጆች እዚህ የተወለዱት፣ እናም የወላጆቻቸውን ባህል በትንሹ ቤታቸው ውስጥ ያዩታል። ነገር ግን ባህላቸውን በሙሉ አያውቁትም። እኛ ያንን እንዲያገኙ ልናደርጋቸው ነው የምንፈልገው። ይህ ትምህርት ቋንቋን ብቻ ሳይሆን ባህልና ታሪካቸውንም የሚያውቁበት ነው። ምክንያቱም እነዚህ ልጆች አንድ ቀን ተነስተው በአውሮፕላን ተጉዢ ቤተሰቦች ሰዎች የመጡበትን ሀገር ሄጃ ያለው የዘራ ረጌ ነጠናለሁ እንዲሉ ማበረታታት እንሻለን። ይህን ትምህርት ተጠቅመን ባህላቸውንና ታሪካቸውን እንዲያውቁና ፍቅር እንዲያዳብሩ ማድረግ እንሻለን። የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ጆን ጋሪክ፣ የሞንጎመሪ ካውንቲ ወይም አውራጃ አስተዳደር እንዲሁም ደግሞ የአካባቢው ኢትዮ ኤርትራውያን ማህበረሰቦችና በሲልቨር ስፕሪንግ የሚገኘው የኢትዮጵያ ማህበረሰብ ቢሮ፣ ሌሎች ግለሰቦችም ለዚህ ልዩ መርሃ ግብር መሳካት እገዛ እያደረጉ መሆኑን ገልጸዋል። ጆን ጋሪክ ይህንን የአማርኛ ቋንቋ ትምህርት ልዩ የሚያደርገውንም ነገር ይገልጻሉ። በዚህ በዩናይትድ ስቴትስ ከቅኝ ግዛት ውጪ የሆኑ የአፍሪካ ቋንቋዎችን የሚያስተምሩ ትምህርት ቤቶች በጣት የሚቆጠሩ ናቸው። ፈረንሳይኛና ስፓኒሽ የሚያስተምሩ ትምህርት ቤቶች አሉን። እነዚህ በአፍሪካ የሚነገሩ ቋንቋዎች ናቸው። ነገር ግን አፍሪካ በቀል የሆኑ አውሮፓዊ ያልሆኑ ቋንቋዎችን የሚያስተምሩት ትምህርት ቤቶች እጅግ ጥቂት ናቸው። በሞንትጎመሪ ካውንቲ አማካኝነት እዚህ ኖርዝውድ ትምህርት ቤት የተጀመረው ነገር እንዲሰፋ ወደ ሌሎች ሁለተኛ ደረጃ ትምህርት ቤቶችም እንዲስፋፋ እንሻለን። በሌላ ግዛት ያሉ ትምህርት ቤቶችም አማርኛን ሲያስተምሩ ማየት እንሻለን። በተለይ ደግሞ በዚህ በሜሪላንድ ምክንያቱም በሜሪላንድና በዋሽንግተን ዲሲ እጅግ ብዙ ዲያስፖራዎች አሉ። ጆን ጋሪክ አያይዘውም ትምህርቱ በቀጣይ መሰጠት ሲጀምር በግዛቱና ከግዛቱ ውጭ ለሆኑ ለሁለተኛ ደረጃና ለቅድመ ሁለተኛ ደረጃ ተማሪዎች በድረገጽ አማካኝነት እንዲሰጥ እቅድ እንዳላቸው አስረድተዋል። በተለይም ትምህርቱ ተደራሽነት ያልነበራቸውን ማህበረሰቦችን የማካተት ሰፊ የሆነ ሚና እንደሚኖረውም ተናግረዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን በእጅጉ እናመሰግናለን። በመቀጠል ደግሞ ከወጣቶች ችግር መካከል አንዱ ስለሆነው ስለ ስደት የተወሰነ ነገር እንላቸዋለን። ደቡብ አፍሪካ ውስጥ ከሚኖረው ስደተኛ ቁጥር ትልቁን የያዙት 800 ሺህ እንደሚሆን የሚነገርላቸው ዚምባብያን ናቸው። ባለስልጣናት ወደ 180 ለሚደርሱ የዚምባብዌ ዜጎች የተለየ ፍቃድ ቢሰጡም እንደማያድስላቸው እያስታውቁ ነው። ለድሳቱ የተቀመጠው ቀነ ገደብ እስከሚጠናቀቅበት ሰኔ ድረስ አስፈላጊ የሙያ ክሎት እንደሚኖር የሚጠይቀውን ቪዛ ካላገኙ ሀገር ለቀው መውጣት እንደሚኖርባቸውም ተነግሯቸዋል። ደረጀ ደስታ የቪኦኤ ዘጋቢዎች ያሰናዱትን በመቀጠል ያሰማናል። የዝምባብዌያ ዜጋ ስቴላ ማካንዴ ያለአባት ልጅ የሚያሳድጉ እናት በጆሀንስበርግ የመዋለ ህጻናት ርዕሰ መምህር ናቸው። ደቡብ አፍሪካን ብቻ እንደ አገሩ ከሚያውቀው ከ18 ዓመቱ ወንድ ልጃቸው ጋር ላለፉት 14 ዓመታት ኖረዋል። ለማካንዴ በሰኔው ቀነ ገደብ የሚያበቃው የልዩ ፈቃድ ቪዛ አስጨናቂ በመሆኑ ያሏቸው አማራጮች እያሳስቧቸው ነው። ስለዚህ ለእኔ ዚምባብዌ የበለጠ ውጭ ሀገር ሆና ነው የምትታየኝ። እንደገና ሀብዬ መጀመር አለብኝ ማለት ነው። ስራ መፈለግም ይኖርብኛል። የምኖርበትን ቦታ ማፈላለቅ መጀመርም አለብኝ። ስለዚህ እንዳልኩት ገንዘብ ቢኖረኝ ወደ ሌላ ቦታ ሄጄ ኑሮን አንድ ብዬ በመጀመር እኔንና ልጄን የሚያኖረንን አንድ ነገር እንደማገኝ ተስፋ አድርግ ነበር። ደቡብ አፍሪካ እንደ ኤሮፓ አጣጠር ከሰኔ 2023 በኋላ ቀድሞውንም ለዘለቄታው እንዲሆን ያልተሰጠው የጊዜያዊ ፍቃድ እድሳት እንደሚያበቃ ከሁለት ዓመት በፊት አስታውቃለች። በኮቪድ ወረርሽኝና ያለማቋረጥ በሚታየው የኃይል መቆራረጥ የሥራ አጥ ቁጥር ከ35 ከመቶ በላይ በሆነባት በደቡብ አፍሪካ ስደት እጅግ አሳሳቢ ጉዳይ እየሆነ መጥቷል። የመብት ተሟጋቾች ለዚምባብዌ ዜጎች የተሰጠውን ልዩ ቪዛ የያዙ ዜጎች ሌላ ቪዛ ማግኘት ተስኗቸው ደቡብ አፍሪካን ለቀው የሚወጡ ከሆነ የወደፊቱ ዕጣቸው አደጋ ሊገጥመው እንደሚችል ይገልጻሉ። ኒኮላስ ንጋቡቶ ማብሄና የአፍሪካ ዳያስፖራ ፎረም የእርዳታ ቡድን ዋና ዳይሬክተር ናቸው። በጣም ግልጽ የሆነው እንደ አውሮፓውያን አቆጣጠር ሰኔ 30 2023 ሲመጣ በመንግሥት በኩል ምንም የልብ ርህራሄ ለውጥ ከሌለ ሰዎች ሰነድ አልባ ይሆናሉ። በእኛ እይታ ልዩ ፍቃድ ካላቸው በላይ የዚምባብዌ ዜጎችን ጨምሮ በርካታ ሰነድ አልባ ስደተኞች ይኖረዋል ማለት ነው። ጉዳዩን የሚከታተሉ በርካታ ቡድኖች ለዚምባብዌ ዜጎች የተሰጠው ልዩ ፈቃድ እንዲያበቃ ያደረገውን የደቡብ አፍሪካ መንግስት በሕግ አደባባይ መሞገት ጀምረዋል። ሲምባ ቺታንዶ ልዩ የዚምባብዌ ፈቃድ ያላቸው ስደተኞች ማህበር አባል ተወካይ ናቸው። በሀገሪቱ ውስጥ 13 14 ዓመታት በህጋዊ መንገድ ከኖሩ በኋላ 180,000 ዜጎችን ተነስታችሁ ውጡ ማለት በግልጽ እንደታየው ምክንያታዊ አይደለም። በሚያስደነግጥ መልኩ ምክንያታዊ አይደለም። ህጋዊና ቋሚ ነዋሪ ለመሆን በአገሪቱ ውስጥ አምስት ዓመታት መኖር አለባቸው ከሚለው ህግ ጋር አብሮ የሚሄድ አይደለም። እነዚህ ሰዎች እዚህ አገር ለ12 ዓመታት የኖሩ ናቸው። ሁሉንም ህጋዊ የማታደርጋቸው ለምንድን ነው? የደቡብ አፍሪካው የአገር ውስጥ ጉዳይ ሚኒስቴር ለቀረበለት ጥያቄ ምላሽ ባይሰጥም የቀረበውን የህግ ክስ ግን እንደሚሟገት አስታውቋል። የትምህርት ቤት ርዕሰ መምህሯ ማካንዴ የስራ ቪዛ ለማግኘት ካመለከቱ አራት ወራት ቢሆናቸውም እስካሁን ምንም ምላሽ አልተሰጣቸውም። ልጃቸው ዳንኤል ፈረንሳይ ውስጥ የዩኒቨርሲቲ ትምህርቱን ለመከታተል ተስፋ አድርጓል። አገር ለቆ እንዲወጣ ቢገደድ እንኳ ደቡብ አፍሪካ ግን የሁልጊዜዋ ቤቱ መሆኑን ይሰማዋል። ደረጀ፣ እናመሰግናለን። አሁን ደግሞ ወደ ኢራቅ እናቀናለን። በኢራቅ የአንዲት ወጣት የማህበራዊ ሚዲያ ተጽዕኖ ፈጣሪ ግድያ ቁጣ ቀስቅሷል። ወጣቷ ጾታዊ ጥቃት ከሚፈጽምባት ወንድሟ ጋር በአንድ ቤት ውስጥ አብራ ለመኖር ባለመፍቀዷና ከቤተሰቦቿ ተነጥላ ለመኖር በመምረጧ ምክንያት በገዛ አባቷ መገደሏ ብዙዎቹን አስቆጥቷል። የአጃንስ ፍራንስ ፕሬስን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች። የ22 ዓመቷ ቲባ አልአሊ ከ10 ቀናት በፊት በደቡባዊ ኢራቅ ድዋንያ በተሰኘ ወራጃ በገዛ አባቷ መገደሏን የሀገር ውስጥ ጉዳይ ሚኒስትር ቃል አቀባይ ሳርማን ባለፈው አርብ በትዊተር ገጻቸው ላይ አስፍረዋል። ፖሊስ ከቱርክ ወደ ኢራቅ በመሄድ ቤተሰብ ጥየቃ ላይ በነበረችው ሟች ቲባ አልአሊና በዘመዶቿ መካከል በመግባት ሊያስታርቅ ሞክሮ ነበር ብለዋል። ቃል አቀባዩ ያልተረጋገጡ ቅጂዎችን መሰረት በማድረግ የቱባ አባት በቱርክ ብቻዋን በመኖሯ ደስተኛ እንዳልነበረም ጠቁመዋል። ሮዛ አሚድ የኢራቅ የሴቶች መብት አነቃቂ ናት። እንደ ሲቪል ተቋም የሴቶች ግድያን እንደምንቃወም ለማሳወቅ ነው የዛሬውን ተቃውሞ ሰልፍ ያዘጋጀ ነው። በተለይም በአልዲዋንያ በባህልና በውግ የተነሳ የቲባ አል አሊ በአባቷ መገደሏን ተከትለን የወጣ ነው። የሀገር ውስጥ ጉዳይ ቃል አቀባይ ማን ፖሊስ ቤተሰቡን ባነጋገረ ማግስት በገዛ አባቷ ቲባ የመገደሏን ዜና ስንሰማ ደንግጠናል ያሉ ሲሆን በቅድሚያ በሰጡት ቃላቸው ላይም አባቷ ግድያውን መፈጸማቸውን አምነዋል ብለዋል። ይሁን እንጂ አባትየው የግጭቱን ዝርዝር ሁኔታ አልተናገሩም። ሮዛ ሀሚድ በድጋሚ የጎሳ ወጎች ሕጉን ተቆጣጥረውታል። እህቱን ወይም ሴት ልጁን የገደለ አንድ ሰው ለስድስት ወር ታስሮ ይፈታል። ሟች ቲባ አል አሊ በዩቲዩብ እለት ዕለት በምትለጥፋቸው ተንቀሳቃሽ ምስሎች ከፍተኛ ቁጥር ያለው ተከታይ የነበራት ሲሆን አብዛኛውን ጊዜም ከእጩኛዋ ጋር አብራ ትቀርብ ነበር። ኤፍፒ ማንነታቸው እንዲገለጽ በማይሹ የፖሊስ ምንጮችን ጠቅሶ የቤተሰቡ ግጭት በጎርጎሮሳያን 2015 ዓ ም የጀመረ ሆኑንም መሆኑንም ዘግቧል። ቲባ እንደ አውሮፓን አቆጣጠር በ2017 ወደ ቱርክ ከቤተሰቧ ጋር የሄደች ሲሆን ነገር ግን ቤተሰቧ ሲመለስ እሷ በዛው እቀራለሁ ስትል እምቢንዳለችም እንዳለችም ገልጿል። ከዛ ጊዜ አንስቶም በቱርኩ ትኖር ነበረ ሲሉ የፖሊስ ምንጩ ተናግሯል። ሕልፈቷም በኢራቅ ማህበራዊ ሚዲያ ገጾች ላይ ቁጣን የቀሰቀሰ ሲሆን ባለፈው እሁድም በባግዳድ ሞቷን የሚቃወም ሰልፍ ተካሂዷል። ሮዛ ሐሚድ ስለ ተቃውሞ ሰልፉ ዓላማ እንዲህ ትላለች። جئنا نجدد ونعبر عن رفضنا كمنظمات مجتمع مدني የወጣነው ተቋማችንን ለመግለጽና መንግስት ሴቶችን ከጥቃት በተለይም ደግሞ ከቤት ውስጥ ጾታዊ ጥቃት የሚከላከል ሕግ እንዲያሳልፍ ለመጠየቅ ነው። የሀገሪቱ አንጋፋ ፖለቲከኛ አልታሊባኒ በማህበረሰባችን ውስጥ ከልካይ የሆኑ ሕጎችና የመንግስት እርምጃዎች ባለመኖራቸው ምክንያት ሴቶች በኋላ ቀር ወጎች ውስጥ ታግተዋል ያሉ ሲሆን አሁን ላይ ለጨመረው የቤት ውስጥ ጥቃትም መነሻው ማስታወቂያቸው ይሆኖ ሲሉ በትዊተር ገጻቸው ላይ ጽፈዋል። የሰብአዊ መብት ተሟጓቿ ሃና ኤድዋር የሟቿን የድምፅ ቅጂ በመጥቀስ ቲባ ቤተሰቧን ትታ የሄደችው በገዛ ወንድማ ጾታዊ ጥቃት ስለደረሰባት ነው ብለዋል። ማየር ሐሚድ በኢራቅ የሴቶች መብት ተሟጋች ናቸው። የገዛ አባቷ ሆን ብሎ የገደላ ሲሆን ይህን ሊያደርግ የቻለውም የቤተሰብን ክብር የሚነካ ጉዳይን ለመደበቅ ልጅን መግደል ይቻላል በሚለው የጎሳ ወግ መነሻ አድርጎ ነው። የኢራቅ የሰብአዊ መብት ታዛቢ ይህን ክስም መዝግቧል። ቢሆን እንጂ ኤኤፍፒ የድምፁን እርግጠኛነት ማረጋገጥ አልቻልኩም ብሏል። አምነስቲ ኢንተርናሽናል ይህን ግድያ አሰቃቂ ሲል ያወገዘው ሲሆን የወንጀለኛ መቅጫ ሕግ ይህን የመሰሉ የግፍ ግድያዎችን የክብር ግድያዎች በሚል በመለሳለስ እያሳለፈ ነው ብሏል። የአምነስቲ ኢንተርናሽናል የመካከለኛው ምስራቅና የሰሜን አፍሪካ ምክትል ዳይሬክተር አያ ማጅዙብ በኢራቅ ባለስልጣናት የሴቶችና የልጃገረዶችን መብት የሚጠብቅ ቆራጥ ሕግ እስካላወጡ ድረስ ይህንን መሰል ግድያዎችን ማየታችንን እንቀጥላለን ብለዋል። ጋቢና ቪኦኤ ነው እየተከታተላቸው የምትገኙት። ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ የሚያነጣጥር ልዩ መርሃ ግብር ነው። ቀጣዩም ዘገባ ከኢራቅ ጎረቤት ከሆነችው አፍጋኒስታን ጋር ያገናኘናል። በ በ2021 ታሊባን ስልጣን ሲቆጣጠር ሳሚራ ጋሁሪ በካቡል ዩኒቨርሲቲ ህግ ተማሪ ነበረች። አሁን በታሊባን ህግ ምክንያት ወደ ዩኒቨርሲቲ መግባት ባትችልም ዲግሪዋን ለመጨረስ ግን ቆርጣ መነሳቷን ትናገራለች። የአሜሪካ ድምፅ የአፍጋኒስታን አገልግሎት ሳሚራ ስለ ወደፊቱ ህይወቷ ያላትን እቅድ አነጋግሯታል። ስመኝ ሸቀየ ደግሞ በመቀጠል ታሰማናለች። የታሊባን መንግስት በአፍጋኒስታን የሚገኙ ዩኒቨርሲቲዎች ሴት ተማሪዎችን ወደ ከፍተኛ ትምህርት ተቋማት ተቀብለው ማስተናገድ እንዲያቆሙ ትእዛዝ ባስተላለፈበት ወቅት የ22 ዓመቷ ወጣት ሳሚራ ጋውሃሪ የአራተኛ ዓመት የህግ ትምህርቷን በምትከታተልበት ካቡል ዩኒቨርሲቲ የዓመቱን ማጠቃለያ ፈተና እየወሰደች ነበር። ዜናውን ሲሰማ በጣም ነው የደነገጥኩት። ማመን አልቻልኩም። ለሚቀጥለው ቀን ፈተና ለመውሰድ ወደ ዩኒቨርሲቲው ሄጄ በሮቹ ተዘግተው እስከማገኝ ድረስም መቀበል አልቻልኩም ነበር። ዜናው ቅስም ሰባሪ ነበር። ያንን ቀን ልረሳው አልችልም። እጅግ አለቀስኩ። በጣም ነበር ያዘንኩት። የሴቶችን መብት ለማስጠበቅ ጠበቃ ለመሆን ያለመችው ገውሃሪ እንደምትለው በታሊባን ስር የአፍጋኒስታን ሴቶች ምንም አይነት መብት የላቸውም። መሰረታዊ መብቶቻችንን አጥተናል። ያለመታደል ሆኖ በአፍጋኒስታን ውስጥ የመማር የመስራትና ግለሰባዊ መብቶች የሉንም። ታሊባን ሴቶች በዩኒቨርሲቲ ገብተው እንዳይማሩ ከመከልከሉ ጥቂት ቀናቶች ቀደም ብሎ በሀገሪቱ የሚሰሩ የሀገር ውስጥና የውጭ መንግስታዊ ያልሆኑ ተቋማት ሴቶችን እንዳይቀጥሩ አግዶ ነበር። እንደ አውሮፓውያን አቆጣጠር በነሐሴ 2021 ዓ.ም ስልጣን የያዘው ታሊባን በሴቶች ላይ እየጨመረ የሚሄድ አፋኝ እርምጃዎችን እየወሰደ ሲሆን ይህም የትምህርት የስራ፣ ያለ ቅርብ ወንድ ዘመድ ረጅም ርቀት የመጓዝ ወደ መናፈሻዎች እና የስፖርት እንቅስቃሴ የሚካሄድባቸው ስፍራዎች የመሄድ ክልከላን ያጠቃልላል። በእነዚህ ገደቦች ምክንያት ጋውሃሪ ከቤት ለመዋል ብትገደድም ትምህርቷን ለመቀጠል ግን ቁርጣ ተነስታለች። የታወቁ የ የትምህርት ተቋማት በኢንተርኔት አማካኝነት የሚሰጧቸውን ትምህርቶች እከታተላለሁ። በተጨማሪም የምፈልጋቸውንና የምፈልገውን አላማ ለማሳካት የሚረዱኝን መጽሐፍትንም አነባለሁ። ጋውሃሪ አሁንም አንድ ቀን የሕግ ዲግሪዋን ጨርሳ አፍጋኒስታን ውስጥ በጠበቃነት እንደምትሰራ ተስፋ ታደርጋለች። ጋቢና ቪኦኤ በዋናነት ከሰኞ እስከ አርብ ድረስ ወጣቶችን የሚመለከቱ የተለያዩ ዝግጅቶችን በማህበራዊ መገናኛዎች እንዲሁም ደግሞ በመደበኛ የአሜሪካ ድምፅ መገኛ አውታሮች ላይ ሲያጋራ ነበረ። አብራችሁን ስለነበራችሁ ስለቆያችሁ በእጅጉ እናመሰግናለን። ሀብታም ስዩም የዛሬውን መስተንግዶ፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስ ነው። አብረናችሁ ቆይተናል። በነገራችን ላይ ቅዳሜና እሁድ ደግሞ ከሰኞ እስከ ዓርብ ከተላለፉት መካከል የተመረጡትን ዳግም የምናስደምጥበት ጊዜ ስላለን ገብታችሁን እንድታዳምጡ እንጋብዛለን። በድጋሚ መልካም ምሽት ይሁንላችሁ። እናመሰግናለን።